ስፖርት። የኢትዮጵያ ፕሪሚየር ሊግ ጨዋታ አስረኛ ሳምንቱን ነገ ይጀምራል። የባለፈው ሳምንት ዘጠነኛ ዙር ግጥሚያ የኢትዮጵያ ቡና ከወልዲያ ከነማ ጋር ባደረገው ጨዋታ የስፖርት ታዳሚያንን ያስደነገጠ ክስተት ተፈጥሮ ነበር። በጨዋታው ወቅት አንገቱ ላይ ተመትቶ ራሱን የሳተው የቡናው የተከላካይ የመስመር ተጫዋች አህመድ ረሽድ ዛሬ ከሐኪም ቤት ወደ ቤቱ ገብቷል። በስልክ ስናናግረው ደከም ባለ ድምፁ በጨዋታ ወቅት የሚከሰትን ነገር አታውቀውም ብሏል። የኢትዮጵያ እግር ኳስ ፌዴሬሽን የጨዋታው ዝርዝር መረጃ እንደደረሰው አስፈላጊውን ውሳኔ እንደሚያስተላልፍ ለዶቼቬሌ ገልጧል። የለንደን ማራቶን ውድድር ላይ ከፍተኛ ግምት የተሰጠው አትሌት ቀነኒሳ በቀለና ለኢትዮጵያ የብር ሜዳሊያ ባስገኘበት የሪዮ ኦሎምፒክ እጆቹን ከፍ አድርጎ በማነባበር መንግሥት ላይ ተቃውሞ ያሰማው አትሌት ፈይሳ ሊሌሳ እንደሚወዳደሩ ይፋ ሆኗል። በእንግሊዝ ኤፍ ኤ ካፕ ሊቨርፑል በሜዳው አንፊልድ ነጥብ ጥሏል። አብራችን ቆዩም። የኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች ከነገ ጀምሮ ይከናወናሉ። ደደቢትና አዳማ ከነማ በኩል አስራ ስምንት ነጥብ ሆኖም በግብ ልዩነት አንደኛና ሁለተኛ ደረጃ ላይ ይገኛሉ። ቅዱስ ጊዮርጊስ በአንድ ነጥብ በአዳማ ከነማ ተበልጦ በሦስተኛ ደረጃ ላይ ሰፍሯል። የኢትዮጵያ ቡና በ10 ነጥብ ደረጃው አስረኛ ነው። የሶከር ኢትዮጵያ የስፖርት ድረገጽ ዋና ኤዲተር ኦምና ታደለ ጨዋታዎቹን ተከታትሏል። የኢትዮጵያ ፕሪምየር ሊግ ላይ የሊጉ አናት ላይ የተቀመጡ ክለቦች በጣም የነጥብ መቀራረባቸው በጣም ብዙ ነው። መሪው ደደቢት ከ አዳማ ጋር እኩል ነጥብ ነው ያለው፣ አስራ ስምንት ነጥብ በግብ ክፍያ ብቻ ነው የሚለያዩት። እንዲሁም የአምናዋ ሻምፒዮን ቅዱስ ጊዮርጊስ በአስራ ሰባት ነጥብ ሶስተኛ ደረጃ ላይ ይገኛል። ፋሲል ከተማና መከላከያም በአስራ አምስት ነጥብ እኩል አስራ አምስት ነጥብ ይዘው ተከታዮቹን ደረጃ ይዘዋል። እና ወላይታ ብቻም ከዛ ቀጥሎ ያለውን ደረጃ በአስራ ሁለት ነጥብ ይዟል። እና የነጥብ መቀራረቡ በመሪዎቹ ብቻ ሳይሆን በወራጅ ቀጠና ላይ መካከል ያለውን ነጥብ ልዩነት በጣም ትንሽ ነው። አሁን ኢትዮጵያ ቡና አስራ አንደኛ ላይ ይገኛል። ይህ ማለት በአስር ነጥብ ነው። እንዲሁም የወራጅ ቀጠናው ላይ የሚገኘው አዲስ አበባ ከተማ ያለው ነጥብ አምስት ነጥብ ነው። ከቡና ጋር ያለው ነጥብ ልዩነት ወደ አምስት ነው ማለት ነው። አስር ነጥብ ነው ኢትዮጵያ ቡና ያለው እንዲሁም አዲስ አበባ አምስት ነጥብ ነው ያለው። አዲስ አበባ ከተማ ነገ አዳማ ላይ ተጉዞ አዳማን ነው የሚገጥመው እና የማሸነፉ ጉዳይ ትንሽ ሊሰመርበት ይገባል። ነገር ግን ማሸነፍ ከቻለ ከኢትዮጵያ ቡና ጋር ያለው የነጥብ ልዩነት ወደ ሁለት ይጠባል ማለት ነው። ነገ ቡና ሐዋሳን ከተማ ከመግጠሙ በፊት የሁለቱ ጨዋታ ስለሚደረግ የአዳማና የአዲስ አበባ ከተማ፣ ስለዚህ በሁሉም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ በተለይ ነገ የሚደረገው የአስረኛ ሳምንት ጨዋታ ላይ የነጥብ ልዩነት የሚያስከትሉ ጨዋታዎች ናቸው። ይህ ነጥብ ልዩነት ደግሞ የደረጃ ለውጦችን የሚያፋልሱ ጨዋታዎች ናቸው። ሐሙስ ዕለት ድሬዳዋ ከነማን ሶስት ለዜሮ የረታው ቅዱስ ጊዮርጊስ ከነገ በስቲያ ከወልዲያ ጋር ይጫወታል። ወልዲያ ባለፈው አርብ የኢትዮጵያ ቡናን አንድ ለዜሮ መርታቱ ይታወሳል። የኢትዮጵያ ቡና አስረኛ ሳምንት ግጥሚያውን ነገ የሚያከናውነው ከሐዋሳ ከተማ ጋር ነው። የኢትዮጵያ ቡና ከወልዲያ ጋር ባደረገው ጨዋታ የመስመር ተከላካይ ተጫዋቹ አህመድ ረሽድ በቅጽል ስሙ ሽሬላው አንገቱ ላይ ተረግጦ ከባድ አደጋ ደርሶበት ነበር። ጨዋታው ለ10 ደቂቃ ያህል ተቋርጦ ጉዳት የደረሰበት ተጫዋች ወደ ሐኪም ቤት እንደተወሰደም ተገልጧል። ለመሆኑ አህመድ ረሽድ አሁን ጤንነቱ ምን ይመስላል? ከሐኪም ቤት ወጥቶ እቤቱ እንደገባ በስልክ አነጋግረኗል። ስናነጋግረው አንገቱ ላይ የደረሰበት ጉዳት ህመም እየተሰማው ነበርን? ፎርፒች ያው ኳሱ ከመስመር የተነሳ ኳስ ነበር፣ እና ፎርፒች ወርጅ ነበር፣ አየር ላይ እንደተነሳው ልጁ ነበረ ተቻራጊ። ከዛ በኋላ ያው ራሴን አላውቅም፣ ያው የተፈጠረው ነገር ከዛ በኋላ አላስታውስም። ከዛ በኋላ ወደ ሆስፒታል ተወስደ ነበር መሰለኝ። እዛም ወልዲያም ምን ቶሎ ህክም ምናገኘ አው በጣም ያው ተረረባርበው ነበር፣ ያው የኔን ህይወት ለማዳን በጣም ረጅም ሰዓት ነበር የፈጀው ምላሴን ውጭ ነበር እና ያንን ለማስከፈት ብዙ ጥረት አድርግተው ነበር። አልሐምዱሊላ ከአላህ ጋር ተሳክቶላቸው ይሻላል። ማለት የደረሰብ ጉዳት ሆን ተብሎ የደረሰ ጉዳት ነው ወይንስ ያጋጣሚ ነው? ነገር አውቆ ነው ብቻ አውቆ ነው ብዬ አልገምትም። የአንገቴ ላይ ነው ትንሽ ረገጠኝ። አውቆ ነው ብዬ ምንም አልገምትም። እቤት ነው ያለው አይደል? አሁን አሁን ከሆስፒታል ወደ ቤት ከብቻ ያለሁ ከየት ሆስፒታል ማለት ነው? ኮሪያዎች ነበረ፣ ቀጥታ የሄድኩት ኮሪያዎች ጠቅላላ ሚኒስትር ነበር የሄድኩት። ከዛም ወደ ቤት ተጋብቻ ነው። ሆስፒታል ምን አሉክ? ጤንነትህ መሻሻል አሳይቷል፣ ወደፊትስ በዚህ ጊዜ ልትጫወት ትችላለ የሚል ነገር የነገሩ አለ። ያው የሚጀምርበትን ቀን በውል አልነገሩኝም። አንገቴ ላይ ምንም አይነት ችግር እንደሌለ ደም ትንሽ ብቻ የመቋጥር እንትን ያለው እሱም በቀርብ የሚበተን ነገር ያለው ብዙ አልያዝ እንግዲህ፣ ከባድ ጉዳት ስለሆነ የደረሰብህ፣ እግዚአብሔር እንግዲህ ማርህ፣ አይዞ እግዚአብሔር ይማርህ። አሚና በአህመድ ረሽድ ላይ የደረሰው ጉዳት ጥፋት ይሁን አጋጣሚ የኢትዮጵያ ፌዴሬሽን በማጣራት አስፈላጊውን ውሳኔ እንደሚያስተላልፍ ለዶይቼ ቬለ ገልጧል። በኢትዮጵያ እግር ኳስ ፌዴሬሽን የውድድር ክፍል ባለሙያው አቶ ዳንኤል ዘለቀም በመጀመሪያ ደረጃ በእግር ኳስ ሕግ ውስጥ አንድ ዳኛ የእግር ኳስ ሁሉ ሕግ ለማስፈጸም የተሰጠው ስልጣን አለ። በዛ መሰረት ሕጎቹን ተግባራዊ ያደርጋል። በነዚህ መካከል በሁለት ተጫዋቾች መካከል ግጭት ተፈጥሮ አንድ ተጫዋች ላይ ጉዳት ደርሷል ብሎ የዕለቱ ዳኛ ካመነ የጉዳት ያደረሰውን ተጫዋች ህጉ በሚፈቅድለት መንገድ የሚወስደው እርምጃ አለ። ያንን እርምጃ ለሚመለከተው ለላከው ለኢትዮጵያ እግር ኳስ ፌዴሬሽን በጽሑፍ የወሰደውን እርምጃ ያቀርባል። ኢትዮጵያ እግር ኳስ ፌዴሬሽን ደግሞ የዲሲፕሊን መመሪያ አለው። በኢትዮጵያ ፌዴሬሽን መመሪያ መሰረት ዳኛው ባቀረበው ሪፖርት መሰረት ጉዳት ያደረሰውን ተጫዋች በዲሲፕሊን መመሪያ መሰረት ተገቢውን የቅጣት እርምጃ ይወስዳል። የኢትዮጵያ ቡናና ወልዲያ ጨዋታዎችን የመሩት ዳኛ የጨዋታ ዝርዝር ማብራሪያ እንደደረሰው ፌዴሬሽኑ በተቀመጠለት የዲሲፕሊን መመሪያ መሰረት የህግ ክፍሉ ውሳኔ እንደሚያስተላልፍም ተናግሯል። እስካሁን ድረስ እኔ ኔጋ አልቀረበም። የሚቀርበውም እኔጋ ነበር መቅረብ ያለበት። እስካሁን ድረስ የዕለቱ ዋና ዳኛም ሆነ የዕለቱ ኮሚሽነር ሪፖርት አልመጣም። እንደመጣ ወደሚመለከተው ክፍል ህግ ክፍል ይሄዳል። ህግ ክፍሉ ሪፖርቶቹን አይቶ አስፈላጊውን ውሳኔ ይሰጣል። አትሌቲክስ ከሁለት ሳምንት በኋላ በሚከናወነው የለንደን ማራቶን የሩጫ ፉክክር ላይ አትሌት ቀነኒሳና አትሌት ፈይሳ ሊሌሳ እንደሚገኙ የለንደን ማራቶን አዘጋጆች በድረገጽ ጽሑፋቸው አስታውቋል። ተስፋ ያበራ፣ ጥላውን ረጋሳ ና አሰፋ መንግስቱም በውድድሩ ላይ የሚገኙ ኢትዮጵያውያን አትሌቶች መሆናቸው ታውቋል። ግርማይ ገብረሥላሴ፣ አማኑኤል መሰለ ና ገብሬ ክብሮም ኤርትራን ወክለው ይሳተፋሉ። የኬንያዎቹ አቤል ክሩይ፣ ዳንኤል ዋንጂሩ ና ቤዳን ካሮኪ ሙችሪም ተሳታፊዎች ናቸው። እግር ኳስ። በእንግሊዝ ኤፍኤ ካፕ የእግር ኳስ ፍልሚያ በፕሪምየር ሊጉ ሁለተኛ ደረጃ ላይ የሚገኘው ሊቨርፑል ሁለተኛ ዲቪዚዮን ከሚገኘው ፕሌማውዝ አርጊል ጋር በሜዳው አንፊልድ ገጥሞ ነጥብ ጥሏል። ሁለቱ ቡድኖች ትናንት ባደረጉት ጨዋታ የሊቨርፑሉ አማካይ ኤምሬካን የመሃል ሜዳውን በሚገባ ተቆጣጥሮ ቆይቷል። በእርግጥ ጀርመናዊው አሰልጣኝ የርገን ክሎብ እስከ ጨዋታው ሁለተኛ አጋማሽ ድረስ ያሰለፏቸው ወጣት ተጫዋቾቻቸውን ነበርን። በኋላ ላይ የገቡት ዳንኤል ስቱሪጅ ና አዳም ላላና ሊቨርፑልን ከዜሮ ከመውጣት አላዳኑትም። ዳንኤል ስቱሪጅ በግቡ ቋሚ ጥግ ደጋግሞ የሚመለታቸው ኳሶች መክኗል። ትናንት ቶትናም ከአስቶን ቪላ ጋር ተገናኝቶ በዳቪስ ና ሶን ግቦች ሁለት ለዜሮ ማሸነፍ ችሏል። አንደኛ ዲቪዚዮን ውስጥ የሚጫወተው ሚልዋል የፕሪምየር ሊጉ በርመስን ሶስት ለዜሮ ኩም አድርጓል። ቅዳሜ ዕለት ማንቸስተር ዩናይትድ በሜዳው ኦልትራፎርድ ሬዲንግን 4 አራት ለዜሮ ሸኝቷል። አንድ ቀን ቀደም ብሎ ደግሞ ማንቸስተር ሲቲ ዌስትሃምን አምስት ለዜሮ የግብ ጎተራ አድርጎ ሸኝቶታል። አርሰናል በእንግሊዝ እግር ኳስ ሊግ ሻምፒዮንሺፕ ተሳታፊው ፕሬስተንን ሁለት ለአንድ ቅዳሜ ዕለት አሸንፏል። የፕሪምየር ሊግ መሪው ቸልሲ አንደኛ ዲቪዚዮን የሚገኘው ፔተር ቦሮውን አራት ለዜሮ ድል አድርጓል። የዓለም እግር ኳስ ፌዴሬሽኖች ማህበር ፊፋ ዛሬ ማምሻውን በስዊዘርላንድ መቀመጫው በዙሪክ በሚካሄድ ታላቅ ፌስታ የ2016 ምርጥ ተጫዋቾች አሸናፊዎችን ይፋ ያደርጋል። ከ9 ቀናት በፊት የተገባደደውን የ2016 ዓ ም ኮከብ ተጫዋቾችና አሰልጣኞችም መርጦ ይሸልማል። በዘንድሮ ውድድር የፖርቹጋሉ ክሪስቲያኖ ሮናልዶ፣ የፈረንሳዩ አንቶኒዮ ግሪዝማን እንዲሁም የአርጀንቲናው ሊዮኔል ሜሲ ለፍጻሜ ቀርቧል። የአርጀንቲናው የዓለም እግር ኳስ የምን ጊዜ ምርጥ ዲያጎ ማራዶና ፊፋ ለዓለም ዋንጫ የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ እንዲል የቀረበውን ማሻሻያ እንደሚደግፍ ገለጠ። ፊፋ የተሳታፊ ሀገራትን ቁጥር ዛሬ በሚያደርገው ስብሰባ ወደ 48 ከፍ እንደሚያደርገው ይጠበቃል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።